የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላለፈውን ፕሮግራም አሁን ጀመረ። And I welcome the decision of some members of this council የዚህ ምክር ቤት የተወሰኑ አባላት በአስቸኳይ ተገናኝተው ያሳለፉትን አስፈላጊ ውሳኔ እደግፋለሁ። እናንተ ግን በሕዝቤ ላይ የሰነዘራችሁትን ጥቃት አወግዛለሁ። ለጦር ወንጀለኞች በዚህ ምድር ስፍራ የላቸውም። በቀጥታ ወደ ገሃነብ ይገባሉ። አምባሳደር በዋሽንግተንና ሞስኮ መካከል የተካሄዱትን የቀጥታ ንግግሮች ጨምሮ በምዕራባውያኑ መንግስታትና በሩሲያ መካከል ለበርካታ ሳምንታት የተካሄዱት ዲፕሎማሲያዊ ንግግሮች የረዱ አይመስልም። ሩሲያ በዩክሬን ላይ ታካሄዳለች በሚል የተሰጋው ጦርነት ተጀምሯል። ሙሉ ዘገባውን በዕለቱ አቢይ ርስ እናቀርባለን። ሐሙስ፣ የካቲት 27 2014 ዓ ም ጤና አስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ሀብታሙ ስዩም፣ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ጀስቲን ትዌተርና እንዲሁም የተቀሩ ባልደረቦቻችን፣ ጽዮን ግርማ ዋና አዘጋጅ ናት። አባየው ገበያው የማኅበራዊ ዝግጅቶቻችንን ታቀናብራለች። እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና እንደምናመቻቸው አድማጮች ከምሽቱ ዜና ጋር ሀብታሙ ስዩም ነኝ። ሩሲያ ዛሬ ማለዳ ጀምሮ ዩክሬንን መውረር እንደጀመረች ታውቋል። ፕሬዚደንት ቭላዲሚር ፑቲን ሌሎች ሀገራት ጣልቃ እንዳይገቡ እያስጠነቅቁ ባለበት በአሁኑ ሰዓት ምዕራባውያን የዩክሬን አጋሮች ድጋፋቸው እንደሚቀጥሉ አዲስ ዞር ጠንካራ ማዕቀብ እንደሚያከታትሉም አስታውቀዋል። የአሁኑን የሩሲያን ጥቃትም አውግዘዋል። ፑቲን ጦራቸው ጥቃት መጀመሩን ይፋ ባደረጉበት በቴሌቪዥን የተላለፈ ንግግራቸው በምስራቅ ዩክሬን የተጀመረው ዘመቻ ከዩክሬን በኩል ለተደቀኑ አደጋዎች አጸፋ እንደሆነ ተናግረዋል። ጦራቸው በዶንባስ ግዛት የሚወስደውን እርምጃ የሚቃወሙ አይተውት የማያውቁት ውጤት እንደሚጠብቃቸውም አስጠንቅቀዋል። የዩክሬን ፕሬዚደንት ቭሎዲሜር ዘለንስኪ የሩሲያ ኃይሎች የዩክሬንን የጦር ግንባታዎችና የድንበር ዘቦችን ማጥቃታቸውን አስታውቀዋል። ሕዝባቸው ተረጋግቶ በየቤቱ እንዲቆይ ያሳሰቡት ፕሬዚደንቱ መንግስታቸው የማርሻል ሕግ ተብሎ የሚጠራውን የጦር ሰራዊቱ የሲቪል መስሪያ ቤቶችን ተክተው የሚሰራበት ሕግ መታወጁንም አስታውቀዋል። አትደናገጡ፣ ጠንካሮች ነን፣ ለሁሉም ነገሮች ዝግጁ ነን። ዩክሬናውያን ስለሆን ሁሉንም ነገር እናሸንፋለን ብለዋል ዘለንስኪ። የዩክሬን ጦር ከዛሬ ሐሙስ ጠዋት ጀምሮ የሩሲያ ጦር በተለያዩ የሀገሪቱ ከተሞች የሚገኙ አውሮፕላን ማረፊያዎችን በሮኬት እንደደበደበ አስታውቋል። የፕሬዚደንት ዘለንስኪ ረዳት በጥቃቱ አርባ ሰዎች እንደተገደሉ ለዘጋቢዎች ተናግረዋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የአሁኑ ጥቃት ለሚያስከትለው ሞትና ጥፋት ብቸኛዋ ተጠያቂ ሩሲያ እንደምትሆን ተናግረዋል። ሀገራቸውና አጋሮቻቸው በኅብረትና በጠነከረ መልኩ ለጥቃቱ ምላሽ እንደሚሰጡም አስታውቀዋል። የገላን ከተማ ወረዳ ፍርድ ቤት በጋዜጠኛ ታምራት ነገራ ላይ የ14 ቀን ተጨማሪ ምርመራ ጊዜ ፈቅደዋል። ታምራት ነገራ ለ76 ቀናት በፖሊስ ቁጥጥር ስር ቢቆይም እስከዛሬ መደበኛ ክስ አልቀረበበትም። መለስካችኋማ ከሁለት ወራት በላይ በእስር ያሳለፈው ጋዜጠኛ ተምራት ነገራ ዛሬም ለተጨማሪ 14 ቀናት በእስር እንዲቆይ የገራን ከተማ ወረዳ ፍርድ ቤት ለፖሊስ ፈቃድ ሰጥቷል። ፍርድ ቤቱ ይህን ውሳኔ ሲወስን ፖሊስ በተጠርጣሪው ላይ የተጀመረው ምርመራ ቀደም ሲል ለተባለው በመገናኛ ብዙሃን አማካኝነት የተፈጸመ ወንጀል ብቻ ሳይሆን ውስብስብና ጊዜ የሚፈልግ ስለሆነ ተጨማሪ ጊዜ እንዲሰጠው በጠየቀው መሠረት እንደሆነ የተከሳሽ ተከላካይ ጠበቃ አቶ ገመቹ ጉተማ ለቪኦኤ ተናግረዋል። አቶ ገመቹ ጨምረውም ደንበኛቸው ያለምንም ጊዜ ቀጠሮ ከእስር እንዲፈታ ያቀረቡትን የህግ ክርክር ያብራራሉ። በመገናኛ ብዙሀን አማካኝነት የወንጀል ድርጊት በመፈጸም የተጠረጠረ ማንኛውም ሰው ወይም አካል በወንጀል ሥነ ሥርዓት ሕግ ድንጋጌዎች መሰረት ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ በቀጥታ በአቃቤ ሕግ አማካኝነት ለፍርድ ቤት ክስ ማቅረብ አለበት ይላል። ይህ እንግዲህ የጊዜ ቀጠሮ ለምርመሪያነት የሚያስፈልጉ ተጨማሪ ጊዜዎችን በሚዲያ አማካኝነት ተፈጸሙ በተባሉ ወንጀሎች መጠየቅ እንደማይቻል የሚዲያ ህጉ በግልጽ ያስቀምጣል። ስለዚህ አቶ ታምራት ነገራ ተራራ ሚዲያ ኔትወርክ አማካኝነት ባሰራጫቸው የዩቲዩብ ስርጭቶቹ ወንጀል ሰርፍ ከተባለም ጉዳዩ አካቢ ህግ በቀጥታ ለፍርድ ቤት ክስ የሚያቀርብበት እንጂ በፖሊስ የጊዜ ቀጠሮ የማይጠየቅበት ስለሆነ የጊዜ ቀጠሮ ጥያቄ ውድቅ እንዲደረግ ጠይቀናል። ፍርድ ቤቱ ጉዳዩን ዛሬ የቀጠለው የኦሮሚያ ፖሊስ ኮሚሽን ከዚህ በፊት በነበረው ቀጠሮ በተፈቀደለት የአንድ ሳምንት የምርመራ ጊዜ ያከናወነውን ስራ ለመመርመር ነበረ። ይሁንና በዛሬው ችሎት ስራውን እንዳላጠናቀቀ ገልጿል። አቶ ገመቹ ለቪኦኤ እንዳሉት ይህን የሽብር ወንጀል ለማየት የወረዳው ፍርድ ቤት ስልጣን እንዳልሆነ በመጥቀስ መዝገቡን እንዲዘጋው ቢጠይቁም ፍርድ ቤቱ አልተቀበላቸውም። ፍርድ ቤቱ ለመጋቢት አንድ 2014 ዓ ም ተለዋጅ ቀጠሮ ሰጥቷል። አቶ ታምራት ነገራ ከተያዘበት ዕለት ጀምሮ ላለፉት ሁለት ወራት ተኩል ያህል ምንም አይነት መደበኛ ክስ አልቀረበበትም። በተመሳሳይ ሁኔታ ላለፉት ሦስት ወራት ያህል በፖሊስ ቁጥጥር ስር የቆዩትን አሶሺየትድ ፕሬስ ለተሰኘ ድርጅት ይሰሩ በነበሩ አሚር አማን እና ቶማስ እንግዳ በተባሉ ጋዜጠኞች ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ዘጠኝ ተጨማሪ ምርመራ ጊዜ ለፖሊስ ሰጥቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ራሱን የጋምቤላ ነጻነት ግንባር ብሎ የሚጠራው ጦር መሪ አቶ ዛንድዌር በሰላማዊ መንገድ ለመታገል ወስነው እጃቸውን ለክልሉ መንግስት መስጠታቸውን የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት በዛሬው እለት አስታውቋል። ዝርዝሩን ፀሐይ ዳምጦ ትነግረናለች። አቶ ዛንድዌሪ የጋምቤላ ክልል መንግስት ያደረገውን ሰላማዊ ጥሪ ተከትሎ ከትጥቅ ትግል መመለሳቸውን የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ውገቱ አዲንግ ለአሜሪካ ድምጽ ገልጸዋል። ግለሰቡ ቀደም ሲል የጋምቤላ ህዝቦች ሰላም፣ ልማት፣ ዲሞክራሲ ንቅናቄ በሚል ስያሜ በሚጠራው ፓርቲ ስም ተወዳዳሪ እንደነበሩና ከምርጫ ውጤት በኋላ ወደ ትጥቅ ትግል መግባታቸውን የገለጹት አቶ ውገቱ ከዚህ በኋላ በሰላማዊ መንገድ መታገል እንደሚቀጥ እንዲቀጥሉ መናገራቸውን የክልሉ የፕሬስ ኃላፊ ተናግረዋል። አነጋግረነዋል። መጀመሪያ የሄደበት ያው እኛም ተሳስቼ ነው አለ። ምክንያቱም የትግል አማራጭ የመጨረሻ የሚሆነው ጠረጴዛ ዙሪያ ላይ ነው። እኔን ግን ያነ ከምርጫ በኋላ የነበረው ሂደት ምንም አይጠቀምንም በሚልም ወደ ጫካ ዱ በሚል በደረሰልን ጥር ነው የሄድን ጫካ እንደገባት እስካሁን ምንም ጥሩ ነገር እንደሌለው በዚህም ትግል ደግሞ ሌላም አማራጭ መፈጠር ስለማንችል ነው በዋናነት በሰላ መጥቼ ምጄን የሰጠሁት እንዲሁም የቆየት ያንን ምናልባት ሲገባ መንግስት የሆነ ነገር ያደረግብኛል ብዬ ፈልቼ ነው እንጂ ከአሁን አላማ ኖሮኛል ለምጫካ ሲንቀሳቀስ የነበረው የሚል ምልክት እናስተላለፉ እጃቸውን የሰጡት የሸማቂዎቹን ጦር መሪ አቶ ዛንዳዌሪን በስልክ ለማነጋገር ያደረግነው ጥረት አልተሳካም። የጦር መሪውን እጅ መስጠት በተመለከተ ከሸማቂ ቡድኑ እስካሁን የተሰማ ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ጋምቢያ ማይናማር ባለም አቀፍ ፍርድ ቤት የቀረበባትን ክስ እንዲቋረጥ የጀመረችውን የህግ ሂደት የሚቃወም አዲስ አቤቱታ ለተባበሩት መንግስታት ድርጅት አቅርባለች። ደቡብ እስያዊቷ ሀገር ማይንማር በሮሂንጂያ አናሳ ሙስሊሞች ላይ ዘር ማጥፋት አውጃለች በሚል ምዕራብ አፍሪካዊቷ ሀገር ጋምቢያ በአውሮፓውያኑ 2019 ዓ ምት ለዓለም አቀፉ ፍርድ ቤት ክስ አቅርባለች። የማይንማር ወታደራዊ አገዛዝ በአውሮፓውያኑ 1948 የተደነገገውን የዘር ማጥፋት ድርጊቶችን የሚያወግዘውን ስምምነት በመጣስ በአውሮፓውያኑ 2017 ዓ ምት በሮሂንጂያ ሙስሊሞች ላይ እንደ ዘር ማጥፋት የሚቆጠር ወንጀል ፈጽመዋል። በዚህ ምክንያት ሀገሪቱ ተጠያቂ መሆን አለባት በማለት ጋምቢያ ተከራክራለች። የማይነማሩ ወታደራዊ አገዛዝ በራኪን ግዛት በሮሂንጃ ታጣቂ ቡድን ጥቃት ከደረሰ በኋላ የማጽዳት ዘመቻ ሲል የሰየመውን እርምጃ ወስደዋል። በዚህ እርምጃ የጦር ሰራዊቱ አባላት የጅምላ አስገድዶ መድፈር ድርጊቶችና ግድያዎችን መፈጸማቸውን በሺዎች የሚቆጠሩ ቤቶችን ማቃጠላቸውን 730 ያክል የሮሂንጃ ሙስሊሞች ወደ ጎረቤት ሀገር እንዲሰደዱ ማስገደዳቸው ተዘግበዋል። የተባበሩት መንግስታት ድርጅት አቃጣሪ ተልኮም የዘር ማጥፋት ድርጊቶቹ መፈጸማቸውን አስታውቋል። ጋምቢያ እስላማዊ ትብብር የተባለው ድርጅት የእጅ አዙር ተወካይ ሆና ክሱን እንዳቀረበችባት የምትከራከረው ማይንማር ክሎ ፍርድ ቤቱ በሀገራት መካከል ያለ ጉዳይን ብቻ ማዳመጥ እንደሚገባው በማስታወስ ክሱ የሕግ መሰረት ስለሚያንሰው ውድቅ እንዲደረግ ጠይቃለች። ጋምቢያ ግን ጉዳዩ በሀገራት መካከል የሚደረግ ሙግት መሆኑን በመጥቀስ ተቃውማለች። የአፍሪካ የጤና ባለስልጣናት የተሻለ ቅንጅት ያለው የኮቪድ-19 ክትባቶች ስርጭት ይረጋገጥ ዘንድ ጥሪ አቅርበዋል። ወረርሽኙ ከተቀሰቀሰበት ካለፈው ሁለት ዓመት ወዲህ ለመጀመሪያ ጊዜ የቀረበው ክትባት መጠን ከተጠየቀው በላይ ሆኗል። ይሁን እንጂ የማቀዝቀዣ እጥረትና ደካማ የመሠረተ ልማት ዝርጋታ ከክትባቱ ፍትሐዊ ስርጭት ጋር በተያያዘ ተግዳሮት መደቀኑን የጤና ባለስልጣናት ትናንት በናይጄሪያ በነበረ ስብሰባ ላይ ተናግረዋል። የአፍሪካ ህብረት የክትባት ማዳረስ ህብረት ያዘጋጀው ስብሰባ አገራት የኮቪድ-19 ክትባትን ለህዝባቸው ለማዳረስ የገጠሟቸው ተግዳሮቶችን አጉልቶ ለማሳየት ያለመ ነበረ። አንድ ነጥብ ሁለት ቢሊዮን ከሚሆነው የአፍሪካ ህዝብ መካከል ሀያ በመቶ ቢያንስ አንድ ጊዜ ክትባት አግኝተዋል። ከሰባ በመቶ በላይ የሆነ ህዝባቸው ከተከተበባቸው በርካታ ምዕራባውያን ሀገራት ጋር ሲነጻጸር ቁጥሩ አናሳ ነው ተብሏል። አውስትራሊያ ለሳይንሳዊ አሰሳና ስትራቴጂክ ዓላማዎች በአንታርቲክ አህጉር ላይ የምታደርጋቸውን ቅኝቶች ለማስፋፋት ማቀዷን ቻይና ተቃውማለች። የአውስትራሊያ መንግስት በርከት ያለው የቅኝት ድሮኖችንና ሄሊኮፕተሮችን በበረዶማው አህጉር ላይ የማብረር እቅዱን ይፋ አድርገዋል። 570 ሚሊዮን ዶላር የተመደበለት የአውስትራሊያ እቅድ ስነ ምህዳራዊና ስትራቴጂካዊ ዓላማ እንዳለው ተነግሯል። የበረዶ ጅረት የውሃ ምርምርና እየጨመር ያለውን የባህር ጥለል በተመለከተ የተዘረጉ ጥናቶችን ለማጠናከር ባልተዳሰሱ የአህጉሩ ስፍራዎች ላይ ቅኝቱ እንደሚደረግም ተነግረዋል። የይገባኛል ጥያቄ ባለበት ቀጠና ቻይና የምታደርገው መስፋፋት አውስትራሊያን እንዳሳሰባት ሲነገር ሰንብተዋል። በአንታርክቲካ ስምምነት መሰረት ስፍራው ከጦር ስምሪትና ኒውክሌር መሳሪያዎች ነፃ እንዲሆን መወሰኑን የሚያወሱት የአውስትራሊያ ብሔራዊ ዩኒቨርሲቲ የህግ ምሁር ዶናልድ ራዝዌል አንዳንድ አገራት ግን አህጉሩን ለጦር ዓላማ ለመዋል ፍላጎት እንዳላቸው ጠቁመዋል። የቻይና መንግስት ልሳኔ የሆነው ግሎባል ታይምስ ሀገሪቱ ሳይንሳዊ አሰሳዎችን በማድረግ ረገድ ሁልጊዜም የአንታርክቲክ ስምምነትን አክባሪ እንደሆነች አስታውሰው የአውስትራሊያ የሚሊዮን ዶላሮች እቅድ ግን የሀገሪቱ መንግስት የያዘው ጸረ ቻይና እቅድ አካል ነው ብሏል። የተባበሩት መንግስታት ድርጅት የነፍስ ማዳን ስራ ላይ እያሉ ቢያንስ ስምንት የፖሊዮ ክትባት ቡድን አባላት በአፍጋኒስታን መገደላቸውን አስታወ ራሚዝ አልክ ባሮቭ የተሰኙት በተባበሩት መንግስታት ድርጅት ዋና ጸሐፊ ስር ልዩ ተወካይ ድርጊቱን አውግዘዋል። ታካርና ኩንዱዝ በተባሉ የአፍጋኒስታን ክፍለ ሀገራት የደረሱት ጥቃቶች ዝርዝርንም አሰምተዋል። በአራት የተለያዩ ስፍራዎች በደረሱ የጭካኔ ግድያዎች በእጅጉ መደናገጣቸውን የገለጹት አልካባረው ባለፈው ዓመት ሕዳር ላይ ሀገር አቀፉ የፖሊዮ ክትባት ከተጀመረ ወዲህ በሰራተኞች ላይ የደረሱ የመጀመሪያዎቹ ጥቃቶች ናቸው ብለዋል። ለጥቃቱ እስካሁን ድረስ ኃላፊነቱን የወሰደ የለም። ይህ ትርጉም የለሽ የጭካኔ ተግባር መቆም አለበት፣ ፈጻሚዎቹም መመርመርና ለፍርድ መቅረብ አለባቸው። ድርጊቱ ዓለም አቀፍ የጦርነት ሕግን እየጣሰ ነው ሲሉም አክለዋል አላክባረው በስተመጨረሻም የዓለም የጤና ድርጅት ዝቅተኛ ገቢ ያላቸው ሀገራት ክትባቶችን ለካንሰር ሕክምና የሚጠቅሙ ብልሃቶችንና ጸረ ተዋሲያንን ለማምረት የሚያስችላቸውን ዓለም አቀፍ የሥልጠና ማዕከል እንደሚገነባ አስታውቀዋል። የድርጅቱ ኃላፊ ቴድሮስ አድሃኖም አዲሱ ማዕከል የሚቋቋመው ደቡብ ኮሪያ ላይ መሆኑንና ኤምአርኤንኤ የተሰኘው በድርጅቱና በደቡብ አፍሪካ ትብብር የተሰራውን ቴክኖሎጂ እንደሚያጋራ ጄኔቫ ላይ ተናግረዋል። ይሄ ቴክኖሎጂ ተመራማሪዎች ካለ ሞዴርና ድርጅት ድጋፍ የሞዴርናን ክትባት ዳግም መስራት የቻሉበት መላ መሆኑም ይታወሳል። ባለፈው ሳምንት ስድስቱ የአፍሪካ ሀገራት ማለትም ናይጄሪያ፣ ግብፅ፣ ደቡብ አፍሪካ፣ ኬንያ እና ቱኒዚያ የኮቪድ-19 ክትባቶችን የሚያዘጋጁበት የቴክኖሎጂ መመሪያና እውቀት እንደሚቀርብላቸው ይፋ ተደርጓል። አድማጮቻችን፣ ለዜናው የተያዘው ሰዓት በዚያ አብቅተዋል። ከቀሪ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ቀጥታ ሙስይምን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭና ተመልካቾቻችን የዕለተ ሐሙስ ምሽት ዝግጅታችንን ነው የምትከታተሉት። በ1922 እና 31 ሜትር ባንዶች ላይ እንገኛለን። አስተናጋጃችሁ አሉላ ከበደ ነኝ። የቀጥታ ምስልና ድምፅ አቀናባሪያችን ዜናው አብዱራህማን ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ነው የዩናይትድ ስቴትስ የህግ አውጪ ምክር ቤት አባላት የሩሲያ ፕሬዚዳንት ቭላዲሚር ፑቲን ዛሬ ሐሙስ ማለዳ ላይ በዩክሬን ላይ ያደረጉትን ወረራ አውግዘው የባይደን አስተዳደር ፈጣን እርምጃ እንዲወስድ ሲሉ ጠይቀዋል። የአውሮፓ ህብረትም ጠንካራ ማዕቀብ መጣሉን አስታውቋል። ሩሲያ በዛሬው ዕለት በዩክሬን ላይ ጥቃት ያደረሰች ሲሆን ፕሬዚዳንት ቭላዲሚር ፑቲን ሌሎች አገሮች ጣልቃ እንዳይገቡ ሲሉም አስጠንቅቀዋል። በሌላ በኩል ባለሙያዎች ሩሲያ ዩክሬንን በመውረሯ ጉዳይ በተባበሩት መንግስታት ድርጅት የኬንያ አምባሳደር ባለፈው ሰኞ ከተናገሩት በስተቀር አፍሪቃ እስካሁን ዝምታ ላይ ነች ይላሉ። ከተለያዩ የአሜሪካ ድምፅ ዘጋቢዎች የተጠናቀሩትን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ የህግ አውጪ ምክር ቤት አባላት የሩሲያ ፕሬዝደንት ቭላድሚር ፑቲን ዛሬ ሐሙስ ማለዳ ላይ በዩክሬን ላይ ያደረጉትን ወረራ አውግዘዋል። የባይደን አስተዳደርም ከሰባ ዓመታት በኋላ አውሮፓ ውስጥ ለመጀመሪያ ጊዜ ታይቷል የተባለውን ጦርነት ለማስቆም ፈጣን እርምጃ እንዲወስድ ጠይቀዋል። የህግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ቦማንዴስ ዛሬ ባወጡት መግለጫ ቭላዲሚር ፑቲን ሉዓላዊት፣ ነፃና ዲሞክራሲያዊት የሆነች ጎረቤት አገራቸው ዩክሬንን በመፍራት ስፍር ቁጥር የሌላቸው ዩክሬናውያንና ሩሲያውያንን ህይወት መስዋዕት ለማድረግ መወሰናቸውን ታሪክ ያረጋግጣል ብለዋል። አያይዘውም ያለምንም በቂ ምክንያት የተሰነዘረው ይህ ጥቃት በክሬምሊን ያለውን መንግስት ከዓለም አቀፉ ማህበረሰብ መነጠል አስፈላጊነት ትልቅ ትኩረት እንዲሰጠው አድርጎታል ብለዋል። ዛሬ ዓለም በሞስኮ የሚገኘውን አምባገነን የሚመለከትበት መንገድና እንዴት አድርጎ ማስተናገድ እንደሚገባው ታሪካዊ ለውጥ የሚያደርግበት ዕለት ነውም ብለዋል። በህግ መወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ከፍተኛ ስልጣን ያላቸው ሪፐብሊካኑ ሴኔተር ጂም ሪስክም የሩሲያ ዩክሬንን ከተማዎች መደብደብ አስቀድሞ የታቀደና ግልጽ የሆነ የጦርነት ድርጊት ነው። የዲፕሎማሲያዊ መፍትሄ እንዲፈልግለት የተደረገ ቁርጠኝነት ቢኖርም ፑቲን ግን የአንድ አገር ሉዓላዊ ድንበር ጥሰዋል ብለዋል። ሩሲያ ወታደሮቿን ወደ ዩክሬን ድንበር እያከማቸችበት በነበረችበት ባለፉት ሳምንታት የምክር ቤቱ አባላት በሩሲያ ላይ ስለሚጣለው ማዕቀብ ለመስማማት ተቸግረው መቆየታቸው ይታወቃል። ከዲሞክራቶችና ሪፐብሊካን መካከል አንዳንዶቹ ዩናይትድ ስቴትስ በዩክሬን ወታደራዊ ቀውስ እየተጎተተች በመግባት ላይ ነች የሚል ስጋት ያላቸው መሆኑን ቢገልጹም ፕሬዝደንት ባይደን ግን በተደጋጋሚ ዩናይትድ ስቴትስ ወታደሮቿን ወደ ግጭቱ እንደማታስገባ ተናግረዋል። የምክር ቤት አባላት መሪዎች በሩሲያና በዩክሬን ለሚደርሰው የደም መፍሰስ ተጠያቂው የሩሲያው ፕሬዝደንት ፑቲን ብቻ መሆናቸውን በመግለጽ ለተፈጸመው ወረራ እጅግ ጠንካራ ማዕቀብ እንደሚጥሉ ባወጡት መግለጫ አስፍረዋል። ሩሲያ በዛሬው ዕለት በዩክሬን ላይ ጥቃት ያደረሰች ሲሆን ፕሬዚደንት ቭላዲሚር ፑቲን ሌሎች አገራት ጣልቃ እንዳይገቡ አስጠንቅቀዋል። የዩክሬን አጋር የሆኑት የምዕራብ አገራት ሩሲያ ያደረሰችውን ጥቃት አውግዘው ለዩክሬን ድጋፋቸውን እንደሚሰጡና አዲስ ዙር ጠንካራ ማዕቀብ እንደሚጥሉ ገልጸዋል። የሩሲያ ፕሬዚደንት ቭላዲሚር ፑቲን በቴሌቪዥን ባስተላልፉት መልእክት ከዩክሬን ለተደቀነባቸው ስጋት ምላሽ ጦራቸውን ወደ ምስራቅ ዩክሬን ለማሰማራት መወሰናቸውን አስታውቀዋል። ፑቲን ውሳኔያቸው የተላለፈው የተባበሩት መንግስታት ድርጅት ጦርነት እንዳይነሳ ለማስጣል አስቸኳይ ስብሰባ ባካሄደበት ወቅት ሲሆን በቴሌቪዥን በሰጡት መግለጫ ሩሲያ በዶናባስ ቀጠና የምትወስደውን እርምጃ የሚቃወም እስከዛሬ አይተውት የማያውቁት ምላሽ ይደርስባቸዋል በማለት አስጠንቅቀዋል። በተባበሩት መንግስታት ድርጅት የዩክሬን ቋሚ መልእክተኛ ሰርጌይ ኪስሊያሲያ ትናንት በተካሄደው የጸጥታው ምክር ቤት ስብሰባ ላይ እንዲህ ብለዋል። የዚህ ምክር ቤት የተወሰኑ አባላት በአስቸኳይ ተገናኝተው ያሳለፉትን አስፈላጊ ውሳኔ እደግፋለሁ። እናንተ ግን በሕዝቤ ላይ የሰነዘራችሁትን ጥቃት አወግዛለሁ። ለጦር ወንጀለኞች በዚህ ምድር ስፍራ የላቸውም፣ በቀጥታ ወደ ገሃነብ ይገባሉ። አምባሳደር ወረዳውን በጽኑ ያወገዙት የአውሮፓ ኮሚሽን ፕሬዚደንት ዩርሱላ ቮንደር ላየን በበኩላቸው ይህን ተናግረዋል ዛሬ ማምሻውን ግዙፍ የሆነና በግልጽ የታለመ ሁለገብ ማዕቀብ ለአውሮፓ ህብረት አገር መሪዎች ይሁንታ እናቀርባለን። በዚህ ሰነድ ለራሻ ገበያ ቁልፍ የሆኑ የቴክኖሎጂዎች መገናኛዎችን በመዝጋት የራሻን ምጣኔ ሀብት የሚነኩ የታቀዱ ስትራቴጂካዊ እርምጃዎችን እንወስዳለን። ባለሙያዎች እንደሚሉት ሩሲያ ዩክሬንን በመውረሯ ጉዳይ ላይ በተባበሩት መንግስታት ድርጅት የኬንያ አምባሳደር ባለፈው ሰኞ ከተናገሩት ከነገሩት በስተቀር አፍሪካ እስካሁን ዝምታ ላይ ነች። ብዙ አፍሪካውያን ከሩሲያ የኃይል እርምጃ ጋር ባይስማሙም የአህጉሪቱ መንግስታት ግን በዓለም አቀፍ ደረጃ ያላትን አቅም እንደሚገነዘቡ ተንታኞች ይናገራሉ። ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች ተከታዩ ወደ ኢትዮጵያ ጉዳይ የሚመልሰን ነው። ኢትዮጵያ ከቀይ ባህር ተዋሳኝ ሀገሮች መድረክ መገለሏ ተገቢ ያለመሆኑ ተገለጸ። የኢትዮጵያ መኖር ለቀይ ባህርና ለአፍሪቃ ቀንድ ኢኮኖሚ ውህደትና ሰላም አስፈላጊ ነውም ሲል በውጭ ጉዳይ ሚኒስቴር በጉዳይ ላይ የተካሄደ አንድ ጥናት መጠቆሙን ይገልጣል። በቅርቡ በዩናይት ስቴትስ ምክር ቤት የውጭ ጉዳይ ንዑስ ኮሚቴ ኢትዮጵያን አስመልክቶ የቀረበ ህግ ቀደም ሲል በኢትዮጵያ መንግስት በተመለሱ ጥያቄዎች ላይ ያተኮረ መሆኑን የጠቀሰውን የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ መለስካቸው አመሀ ተከታትሎ ተከታዩን አጠናቅረዋል። በአውሮፓውያን ዘመን አቆጣጠር በ2019 ዓ ም ከተቋቋመው የቀይ ባህር ተዋሳኝ ሀገሮች መድረክ ኢትዮጵያ መገለሏ ትክክል ወይንም ተገቢ እንዳልሆነ አንድ በምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የተመራ የልዑካን ቡድን በጉባኤ ማስረዳቱን የውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት አስታወቀ። በቀዳሚው ሳምንት በስምንተኛው የሙኒክ የደህንነት ጉባኤ ላይ የተሳተፈው ይህ ቡድን ያስገነዘበውን የሀገሪቱን አቋም የሚኒስቴር ቃል አቀባዩ አምባሳደር ዲና ሙፍቲ ዘርዘር አድርገው አቅርበውታል። ኢትዮጵያ በቀይ ባህር ፎረም ላይ ከሊቶራል ስቴትስ እኩል ጉዳይ አላት። እዚህ ቀይ ባህርና ቀንድ አፍሪካ አካባቢ ያሉ ጉዳዮች ኢትዮጵያንም የአካባቢው ነገሮች እኩል የሚነኩ ነገሮች ናቸው፣ የሚመለከቱ ጉዳዮች ናቸው። በችግር አፈታትም ሂደት ውስጥ የኢትዮጵያ ሚና በጣም ከባድ ነው፣ አስፈላጊ ነው በሚል ኦልሬዲ መልእክት ተላልፏል። እዚህ አካባቢ ከሚስተዋሉ ትላልቅ ችግሮች መካከል ህገወጥ ስደት አለ። የመሳሪያና የእፅ ዝውውር አለ። ህገወጥ የመሳሪያ ዝውውር አለ። ህገወጥ ነው የመሳሪያ ዝውውር፣ ቤዚካሊ እነዚህም በጋራ መታገል እንደሚያስፈልግ ኢትዮጵያ እዚህ አካባቢ የሻምፒዮን የምታደረገው በትራንስፖርት የቀንድ አፍሪካ ሀገሮችን የማስተሳሰር ስራ ነው ኢትዮጵያና ጅቡቲን፣ ኢትዮጵያና ኬንያን፣ ኢትዮጵያና ኤርትራ፣ ኢትዮጵያና ሌሎችንም የጎረቤት ሀገሮችን የቀንድ አፍሪካ ሀገሮችን ለማስተሳሰር ኢትዮጵያ ሻምፒዮን የምታደርገው በዚህ በትራንስፖርት የማስተሳሰሩን ስራ እንደምትገፋበትና ይሄ ሚናዋ የግድ እዚህ አካባቢ ጎላ ለሚና እንድትጫወት እንደሚያደርጋት ስምንተኛው የሚኒክ የደህንነት ጉባኤ በአጠቃላይ የተነጋገረባቸው ጉዳዮች በአየር ንብረት ለውጥ ዙሪያ፣ በሙስና፣ በዓለም አቀፍ ወረርሽኞች እንዲሁም በሰላምና ደህንነት ዙሪያ እንደነበረ ያስታውሱት አምባሳደር ዲና ሙፍቴ በተለይ ስለ ቀይ ባህር አካባቢና ስለ አፍሪካ ቀንድ ሰላምና ደህንነት በሰፊ ውይይት መደረጉን ገልጸዋል። የኢትዮጵያ የልዑካን ቡድንም ተሳትፎም አብራርተዋል። አፍሪካ ቀንድና ቀይ ባህር ተዛማጅ ጉዳዮች አሏቸው፣ ተዛማጅ ችግሮችም አሏቸው። በህብረት አብሮ በመስራት የሚያቀልሏቸው ተግዳሮቶች እንዳሉ ይታመናል። ሌላው የአፍሪካ የደህንነት ተግዳሮቶች ጉዳይ ነበር። ቻሌንጅ የሲኩሪቲ ቻሌንጅ የአፍሪካ እነዚህ ራውንድ ቴብሎች ነበሩ። እዛም ላይ ተሳትፎ ተደርጓል። በእኛ በኩል እዛም ላይ በተደረገው ፕሬዘንቴሽን በእኛ በኩል ማለት ነው። ቀይ ባህርና ቀንድ አፍሪካ የኢኮኖሚ ውህደትና ሰላማዊ ሁኔታ እንደሚያስፈልጋቸው፣ የቀይ ባህር የአፍሪካ ቀንድ ተዛማጅ ቅርበት አላቸው። ጂኦግራፊክ ቅርበት ብቻ ሳይሆንም የጋራ ችግሮች አሏቸው። እነዚህን ችግሮች በጋራ ለማስወገድ አብሮ መስራት አለባቸው የሚል ነው የቀረበው። ሽብርን ለመዋጋት አለም አቀፍ ድጋፍ እንደሚያስፈልግ ለምሳሌ በአፍሪካ ቀንድ በሶማሊያ ውስጥ የአሚሶም ፕሬዘንስ ሽብርን በማስወገድ ረገድ የሚኖረው ሚና ተነስቶ ነበር ማለት ነው። በዚሁ የደህንነት ጉባኤ ላይ በነበረው የጣና ፎረም በተባለው መድረክም የውጭ ጉዳይ ሚኒስትሩና ምክትል ጠቅላይ ሚኒስትር ደመቀ መኮንን በአፍሪካ ቀንድ ስላለው የሰላም እጦት ምክንያቶች በዝርዝር እንዳስረዱ አምባሳደር ዲና ሙፍቲ አውስተዋል። በአካባቢው ስላለው በተለይ በዚህ በቀንድ አፍሪካ አካባቢ ስላለው የግጭት የአሸባሪነት የጦርና የትራፊክ ወይም ዝውውር ማብራሪያ ሰጥቷል። ለቀንድ በአፍሪካ አገሮች ችግር መባባስ ምክንያቶቹ ተብሎ ከተቀመጡት መካከል የዘር ግጭቶች፣ የተበላሹ ምርጫዎች፣ የድንበር ዘለል ሀብቶች እንደ ውሃ አይነት የሚያናቁሩ እንደሆኑ፣ ሌላው የውጭ ጣልቃ ገብነት፣ እነዚህ ነገሮች በዋናነት እዚህ ቀንድ አፍሪካ አካባቢ ችግር ምክንያቶች እንደሆኑም ነው የገለጹላቸው። እዛው እግረ መንገድ ለአፍሪካ ችግር አፍሪካዊ መፍትሄ መስጠት የሁለትዮሽና የባለ ብዙ ወገን ግንኙነቶችን ማጠናከርና ድጋፍ መስጠት አስፈላጊ እንደሆነ ገልጸውላቸዋል። ማህበራት፣ ሲቪል ማህበራት ሶሳይቲ፣ የአካደሚ ተቋማትና ሚዲያ ለዚህ መፍትሄ በመስጠቱ ሂደት አስፈላጊውን አስተዋጽኦ እንዲያደርግም ጥሪ እያደረጉበት ነው። ከጋዜጠኞች በኩል በዩኤስ ኮንግረስ ኢትዮጵያን በተመለከተ እየተመከረበት ስለሚገኘው ስለ ኤችአር 6600 የውጭ ጉዳይ ሚኒስቴር ምን ተጨባጭ ሥራ እያከናወነ እንደሆነም ጥያቄ ተነስተዋል። አምባሳደር ዲና ሙፍቲም ምላሽ ሰጥተዋል። የውሳኔው ይዘትም በአጠቃላይ የተመለሱትን ጥያቄዎች ነው። የሰብአዊ መብት ጥሰትን በሚመለከት የተባበሩት መንግስታት ድርጅት የሰብአዊ መብት የሰዎችና የሰብአዊ መብት ኮሚሽንን ያሳተፈ ኢትዮጵያን የሚመለከተውን አኳል ያሳተፈ ምርመራ ተደርጓል። የኢትዮጵያ መንግስት ችግር የለውም እዛ ላይ የሰብአዊ ተራዶን መድረስን በተመለከተ እንቅፋት አልፈጠረም የኢትዮጵያ መንግስትና ምንም ችግር የለም ከዛም አልፎ አሁን በሀገሪቱ ውስጥ ሲያናቁሩ የነበሩት ልዩነቶችን በሰላም መንገድ ለማስወገድ ሁሉና ሁሉ አቀፍ ዲያሎግ አመቻችቷል ኮሚሽነሮች አሁን በቀደም በፓርላማ ጸድቋል ወደ አስራ አንድ እንደሚሆኑ ስለዚህ በኢትዮጵያ መንግስት በኩል ለሰላም ለሰላማዊ ጥረት ለስካይ ዘ ሊሚት አብዛኛውን ነገር እያደረገ ነው ያለው ለማለት ነው አምባሳደር ዲና ሙፍቲ በተጨማሪም በኢኮኖሚና በዜጋ ዲፕሎማሲ መስኮች የኢትዮጵያ የውጭ ጉዳይ ሚኒስቴር ያከናወናቸውን ስራዎች ዘርዝረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሀን ለዘገባው አመሰግናለሁ አድማጮች ተከታዩም እዚያው አዲስ አበባ የሚያቆየር ርዕስ ነው መዳን እየቻሉ ሕይወታቸው የሚያልፍ ህሙማን የህክምና እርዳታ ፍለጋ ወደ ውጪ ለመሄድ የሚገደዱበትን ጨምሮ ላላስፈላጊ ወጪ ይዳረጋሉ ሲሉ አንዳንድ የአስታማሚ ቤተሰቦች ተናገሩ ሲል ይንደረድራል ዮናታን ዘብዲዮስ ያጠናቀረው ተከታዩ ዘገባ። ኢትዮጵያ በአመት እስከ 1.5 ቢሊዮን የአሜሪካ ዶላርም ለውጭ ሕክምና ታወጣለች ነው የሚለው። የኢትዮጵያ ጤና ጥበቃ ሚኒስቴር ችግሩን በ60 በመቶ ይቀርፋል የተባለ 10 ቢሊዮን ብር ወጪ የሚደረግበት አራት ግዙፍ ዓለም አቀፍ ደረጃ ያላቸው ሆስፒታሎች እየተገነቡ መሆናቸውን ገልጠው ለአሜሪካ ድምፅ የገለጡትን የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንደሚከተለው አሰናድቶታል። ህፃን ያፌት 10 ዓመቱ ነው። አሁን ግንቦት ሲመጣ 11 ይሆናል። በድንገት ታሞ ከሚኖርበት ይርጋለም ከተማ ሐዋሳ ከተማ ወደሚገኘው ሪፈራል ሆስፒታል መግባቱን ነው ቤተሰቦቹ ተናገሩት። ወደ አራት ተከታታይ ዓመታት በሆስፒታል ውስጥ መተኛቱና ጊዜያዊ ሕክምና ያገኘ መሆኑን ነው አባቱ አቶ ካሳሁን ማሞ ተናገሩት። ከዛሬ አራት ዓመት በፊት ነው እዚህ የመጣው ማለት ነው። 2010 ላይ እና በድንገት ነው ታሞ ማልታም በእግሩ መጥተው ነው እየተራመደን የመጣው እና በአራት ሰዓት ውስጥ ነው ጣዳፊ እንትን አርጎት እጁንም እግሩንም ካለራይዝ አርጎት እና የመተንፈሻ አካሉንም ይዞት፣ እዛ ያው እስካሁን በመተንፈሻ ማሽን እየተረዳ ነው ያለው። በኦክሲጅን ሳይሆን በመተንፈሻ ማሽን፣ ያው የመጨረሻ እሱ ነው። በሱ ኃይል ነው ያለው። የአፌትን የሚያክም ሆስፒታል አገሪቱ ውስጥ እንደሌለም መነገራቸውን አቶ ካሳውን ተናግሯል። ይህ ልጅ ያው ወደ ውጪ ሄዶ መታከም እንዳለበት ነው የተነገረ። ሕክምናው ያለው ህንድ ሀገርና ያው ህንድን የሰማት ህንድ ሀገር ሄዶ እንዲታከም ነው የተባለው። እንግዲህ ለዚህ ደግሞ እኛ አቅም የለ ነው። እኛ ምንም አሁን ላይ ምንም አይነት አቅም የለ ነው እና የኢትዮጵያ ሕዝብ እንግዲህ ያው ይህንን ነገር ርብርብ እንዲያደርግልንና ድጋፍ እንዲያደርግልን ነው የምንለምነው ማለት ነው። የአፌት አባት ካሳውን እንደ አባት ማድረግ የሚገባኝን አድርጌያለሁ ግን ሁሉም ነገር አሁን ከአቅሜ በላይ ሆነ ነው የሚሉት ለእሱ የሚሆን ህክምና አገር ውስጥ የለም እና ህክምናው ያለው ህንድ ነው ህንድ አገር ነው ያለው አሁን እዛ ሄደው እንዲታከም ነው እዛ ሄደው መታከም ይችላል ነው የተባለው ለዚህ ደግሞ እኛ ምንም አይነት አቅም የለንም አሁን ላይ ምንም ነገር በቃ ከምንችለው በላይ የአቅማችንን አድርገን ሁሉ ነገራችንን ሸጠን እዚሁ ነው ኑሯችንን ያደረግነው። ሆስፒታል በረንዳ ላይ ነው በብርድ በዝናብ በተለያየ እንትን ነው እያሳለፍን ያለነው። እንደ ያፌት ያሉ ቁጥራቸው የበዙ ሕጻናት እንዲሁም አዋቂዎችም የተሻለ ሕክምና ስለማያገኙ እንደሚሞቱና በስቃይ ውስጥ መሆናቸውም ጠቁሟል። ያው ብዙ እንደዚህ አይነት ነገሮች አሉ። ወደ ውጭ የሚያስኬዱ ጉዳዮች በሱ ብቻም ሳይሆን በተለያየ ሕጻናትም በተለይ ሕጻናት አዋቂዎችም ላይ አለ እና ይሄ ከባድ ነገር ነው። ምክንያቱም እንደኛ ለአይነቱ ሰው አቀን ለሌለው ሰው በጣም ይከብዳል። በጣም ከባድ ነው ህክምና በአሁኑ ሰዓት አይደለም እዛ እዚሁም ይከብዳል እና እንደ ይሄ ነገር ታሳቢ ተደርጎ እንደው በሀገር ውስጥ እንዲሰራ ያው ይህንን የሚመለከታቸውም አካላት መንግስትም እንዲ ያው እንትን እንዲያደርግ ነው ምላ የኢትዮጵያ ጤና ጥበቃ ሚኒስቴር የጤና መሠረተ ልማት ዳይሬክቶሬት ዲሬክተር አቶ ታደሰ ይማኔ ከቅርብ ጊዜ ወዲህ በሀገሪቱ የተወሳሰቡ የመጡ የተላላፊ የሆኑ በሽታዎችን ለማከም የሚያስችሉ የጤና ተቋማት እየተገነቡ መሆናቸውን ገልጧል። ብዙ ዜጎች የተለያዩ አይነት የጤና መርማሮችን ለማድረግ ወደ ውጭ ሀገር በጣም ይጓዛሉ። ያንን ጉዞ በውጭም እንደዚሁም በሀገር ደረጃ ያለውን የዜጎችን ደህንነት ለመጠበቅ ትልቅ ማዕከል ለመገንባት ጥረት ተደርጎ አሁን ወደ ግንባታ እየገባና ያለው ይሄ የዲያግኖስቲክ ሴንተር ወይም የምርምር ማዕከል የምንለው ከፍተኛ የሆኑ የኢሜጂንግ፣ የኤምአራይ፣ ሲቲስካል፣ ኤክስሬ የምንላቸውን በዘመንና ና በተደራጀ መልኩ እንደዚሁም የላቦራቶሪ ምርመራዎችንም እንደዚሁ በአለም ደረጃ በውጭ ደረጃ በተለይ ታይላንድ፣ ቻይና፣ ህንድ የሚሰጡትን አገልግሎቶች በሀገር ውስጥ ለማስቀረት ትልቅ ማዕከል ነው። ከዛ ውጭ ከቆዳ ህክምና ጋር ተያይዞ ቆዳ በሰፊው ዜጎችን እንትን እያለ ነው። ቆዳና ከቆዳ ጋር ተያዥነት ያላቸው ህመሞችን ሊያስተናግድ የሚችል እንደ ምስራቅ አፍሪካም እንደ አፍሪካም ትልቅ ማዕከል የደርማቶሎጂ ና የፕላስቲክ ሰርጀሪ የሚባል ማዕከል እሱም እንደዚሁ እየተገነባ ነው ያለው። ከዛ ውጭ እንግዲህ ኮቪድ ሲመጣ አንዱ ያስተማረን ነገር በተለይ ወረርሽኝ የሆኑ ህመሞች፣ ድንገተኛ የሆኑ ህመሞችን እንትን ለማድረግ ራሱን የቻለ ትልቅ ማዕከል ያስፈልጋል። ስለዚህ ለእሱም ኮምፕሬንሲቭ ኢመርጀንሲ ሆስፒታል እንደዚሁ ወደ ስድስት መቶ አልጋዎች ያሉት በአዲስ አበባ እንደዚሁ ለመገንባት አስፈላጊውን ጨርሰን ወደ ግንባታ እየገባ ነው ያለ ነው። አራት ግዙፍ ሆስፒታሎች በአዲስ አበባ እንደሚገነቡና በሚቀጥሉት አምስት ዓመታትም እንደሚጠናቀቁ አቶ ታደሰ ተናግሯል። ብራንድ የምንላቸው አንደኛ የትራውማ ሴንተር ቅድም ያልኩ ነው። ሁለተኛ የደርማቶሎጂ ና ፕላስቲክ ሰርጀሪ የሚባል ትልቅ ማዕከል ነው። ሶስተኛ የኮምፕሬንሲቭ ኢመርጀንሲ ሆስፒታል ይሄ ክሮስ ከቲንግ የሆኑ ለምሳሌ አለም አቀፍ ለኮቪድ አንዱ ማሳያ ነው። ስለዚህ ኮቪድ ና ሪሌትድ የሆኑ በሽታዎች ሲነሱ እንደ ማእከልነት የሚያገለግል እሱ ነው። አራተኛው የዲያግኖስቲክ ሴንተር ነው። እንግዲህ የዲያግኖስቲክ ሴንተር የምንለው የምርምር፣ የጤና ምርመራ የሚሰጥበት ማዕከል ማለት ነው። ይሄ አብዛኞቹ በፕራይቬት ሴክተሮች እንኳ ያሉት በጣም በተበጣጠሰ ሁኔታ ነው። አሁን እንደምታውቁት በጣም ዘመናዊ ማሽኖች አሉ። የህክምና ማሽኖች ለምሳሌ ሲቲስካን ኤምአርአይ አንዳንዱም እስከ ጨረር ድረስ በትልልቅ ጨረሮች ሊገመቱ የሚችሉ የጤና ምርመራዎችን የካንሰር ምርመራዎችን ሊያደርግ የሚችል ትልቅ ማዕከል ነው የምንገነባው። ስለዚህ እነዚህ አራቱ ትልልቅ ማዕከላት ሀገራዊ፣ አህጉራዊ ፋይዳ ያላቸው ጠቅላላም ከነዚህ ፕሮጀክቶች ወደ 2500 አልጋ የመሸከም አቅም ሁሉ ያላቸው ትልልቅ ማዕከላት ናቸው። ይሄ ላለፈው ስልሳ ሰባ ዓመት በዚህ ደረጃ የታሰቡ ፕሮጀክቶች አልነበሩም። ስለዚህ አሁን ያሉት ፕሮጀክቶች እነዚህ ናቸው። አራት ትልልቅ ፕሮጀክቶች ናቸው። የውጭ ሀገር ሕክምናዎችንም ትርጉም ባለው መልኩ ለመቀነስ ጥረት መደረጉንም ገልጧል። በተለይ አሁን ከቆዳ ሕክምና ጋር በጣም በቂ ማዕከል ስለሌለን አብዛኛው ሰው ወደ ውጭ ነው የሚሄዱ። ከጤና ምርመራ ጋር በጣም ብሶ ነው ወደ ውጭ እየሄዱ ያለ። ከካንሰር ሕክምና ጋር በጣም ብሶ ወደ ውጭ እየሄዱ ያለ። ስለዚህ በጣም መሰረታዊ በሆነ መንገድ ቢያንስ ቢያንስ ከ50 እስከ 60 ፐርሰንት ያለውን በርደን እነዚህ ፕሮጀክቶች ከተጠናቀቁ በኋላ ይቀንሳሉ ብለን ነው ፕሮጀክቶችን መገንባት ለዜጎችም ሆነም ለመንግስት ያስገኛል ያሉትንም ጥቅሞች ዘርዝሯል። ትልቁ እና ዋናው ሀገራዊ ኢኮኖሚ ነው። ምክንያቱም ይቺ ሀገር በትንሹ ከአንድ ቢሊዮን እስከ አንድ ነጥብ አምስት ቢሊዮን ዶላር ለውጭ ህክምና ዜጎች እንዲታከሙ ታደርጋለች። ስለዚህ ይሄ ማስቀረት ማለት ሀገሪቱ በኤክስፖርትም በምንም የምታገኘውን ገቢ በላይ ትርፍ ማግኘት ማለት ነው። ስለዚህ ትልቁ ፋይዳው ሀገራዊ የውጭ ምንዛሪ በከፍተኛ ነት አይቀንሳል። ሁለተኛውና ትልቁ ፋይዳ ዜጎች ውጭ ሲወጡ የሚያወጡት ወጪ በጣም ከፍተኛ ነው። ስለዚህ ይሄንን በሀገራቸው ውስጥ ማሳከም ከፍተኛ የሆነ የዜጎችን ወጪ በከፍተኛ ሁኔታ ይቀንሳል። ሶስተኛውና ትልቁ ነገር ሳይታከሙ በኢኮኖሚ ችግር ምክንያት ሳይታከሙ በሀገር ውስጥ ህይወታቸውን የሚያልፉ ዜጎችን ቁጥራቸውንም የህይወት የመሞት እድሉንም በጣም በሰፊው የሚቀንስ ነው የሚለው እና ዘርፈ ብዙ ፋይዳ ነው ያለው። ሆስፒታሎችንም ለመገንባት የተያዘውንም የገንዘብ መጠንና ምንጩን ማስታውቀዋል። ድምሩ እነዚህ ፕሮጀክቶች እስከ አስር ቢሊዮን ብር ወጪ ይደረግባቸዋል። ስኬት በዓለም 14 ሚሊዮን ሰዎች ለህክምና ሲባል ከአንድ ሀገር ወደ ሌላ ሀገር የሚጓዙ ሲሆን አላደጉም ከሚባሉ በተለይም ከአፍሪካ ሀገራት ወደ አውሮፓ አሜሪካና መካከለኛው ምስራቅ የሚደረግ ጉዞዎች ቁጥራቸው የበዛ መሆኑም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። አድማጮች ወደ ሰሜን ኢትዮጵያ የሚወስደን ዘገባ ነው ተከታዩ። ከአንድ ዓመት በላይ ያስቆጠረው በፌዴራል መንግሥትና በህወሓት ኃይሎች መካከል የተካሄደው ጦርነት በእጅጉ ቢቀንስም በትግራይ ኃይሎች የሚቃጣባቸውን ጥቃት ለመመከት ራሳቸውን አደራጅተው በሚከላከሉባት የአፋር ክልል ግን ውጊያው አሁንም ተባብሶ እንደቀጠለ ነው። በዋና ከተማይቱ አፍዴራ የሚገኘው የክልሉ ዋና ሆስፒታል በጦርነቱ ጉዳት በደረሰባቸው ቁስለኞች ተጨናንቋል፣ ይለናል ቬኒስክ አሲስ ያጠናቀረው ዘገባ ነው። ጽዮን ግርማ ኤደን ገረመው ታቀርበዋለች። አይሻ ኑር ከሳምንታት በፊት አንድ ማለዳ ላይ በአባላ ከተማ ከሚገኘው መኖሪያ ቤታቸው ለባለቤታቸውና ለስምንት ልጆቻቸው ቁርስ በማዘጋጀት ላይ ሳሉ ድንገት ቤታቸው በከባድ መሳሪያ የተመታው ፍንዳታው የአስር ዓመቱን ልጃቸውን ኑር ዳርሳንን እግር ሲያቆስል የዘጠኝ ዓመቱን ጣሄር ዳርሳንም ፊት አቃጥሏል። አይሻ የቆሰሉትን ልጆቻቸውን ከዱብቲ ሆስፒታል ማድረስ ቢችሉም የቤተሰቦቻቸው አባላት ግን በተፈጠረው ሁኔታ ተነጣጥለውባቸዋል። እየመጣ ነው። ህይወታችንን ለማዳን ነው። ይሁንና የቤተሰባችን አባላት ያሉበት ሁኔታ አደገኛ ነው። በህይወት ይኑሩ አይኑሩ እንኳን አናውቅም። ጦርነቱ እየከፋ በመሄዱና በፍጥነትም አቅማቸው እየተመናመነ በመምጣቱ ሆስፒታሉ ቀደም ሲል በቤተ መጻሕፍትነት ይጠቀምበት የነበረውን ክፍል ወደ ህክምና መስጫ ክፍል ለመቀየር ተገዷል። ዶክተር ሁሴን አደን የዱብቲ ሆስፒታል ዋና ስራ አስፈጻሚ ናቸው። የቆሰሉ ታካሚዎች አሉን። ሆዳቸው ላይ የቆሰሉ፣ ጭንቅላታቸው ላይ የተመቱ፣ በፍንዳታዎቹ ለአንጎል ጉዳት የተዳረጉ ብዙ ናቸው። በፍንዳታው የቃጠሎ አደጋ የደረሰባቸው እና ሁለት እግሮቻቸው አልያም ሁለት እጆቻቸው የተቆረጡ ህጻናትም አሉ። ፋጡማ ኢብራሂም በሁለቱም እጆቿና እግሮቿ ላይ የስብራት አደጋ ደርሶባታል። ዶክተር ሁሴን አደም በድጋሚ ቀያቸውን ጥለው በመሸሽ ላይ ነበሩ። ከውጊያው በመሸሽ ላይ ሳሉ በደረሰ የመኪና አደጋ ስድስት ያህል ሰዎች ሕይወት አልፏል። ከአደጋው በሕይወት ለመትረፍ የቻሉትን ወደ ሆስፒታል አመጣናቸው። የሆስፒታሎቹ ይዞታ ደካማ ነው። ህሙማን የሚረዱባቸው መኝታዎች እጥረት አለ። የህክምና ቁሳቁስና የውሃ እጥረት፣ የቀዶ ህክምና የሚያስፈልጋቸው ህሙማንን ሁሉ ለመመለስ እያስገደደ ነው። ይህ የክልሉ ዋና ሆስፒታል ነው። 150 ህሙማን መርጃ አልጋዎች አሉት አሁን ግን ቁጥራቸው 250 የሚደርሱ ህሙማንን ተቀብሎ በማከም ላይ ይገኛል። ከነዚህም ውስጥ ከፊል ያህሉ በቀደሙት ቀናት የደረሱ ናቸው። ባለፈው ጥር ወር ላይ የትግራይ አማጽያን በአካባቢው የከፈቱትን ጥቃት ተከትሎ ከፍተኛ የማዕድን ሀብት ባላት የአፋር ክልል ላይ ያለው ውጊያ ተባብሶ ቀጥሏል። ህወሀት ወደ አንዳንድ የክልላቸው ከተሞች ያመጣውን ጦርነት ተከትሎ ዜጎች የመንግስታቸውን ድጋፍ በማጣታቸው ቅር አሰምተዋል። ኤደንን፣ አመሰግናለሁ። አድማጮች ቀደም ብለን ወደ አቀረብ ነውና አሁንም እያነጋገረ ወዳለው የዩክሬን ጉዳይ የሚመልሰን ይሆናል ተከታዩ ዘገባችን ሩሲያ ዩክሬንን በመወረሯ ጉዳይ ላይ በተባበሩት መንግስታት ድርጅት የኬንያ አምባሳደር ባለፈው ሰኞ ከተናገሩት በስተቀር አፍሪካ እስካሁን ዝምታ ላይ ነች። ይችላል ብዙ አፍሪካውያን ከሩሲያ የኃይል እርምጃ ጋር ባይስማሙም የአህጉሪቱ መንግስታት ግን በዓለም አቀፍ ደረጃ ያላትን አቅም እንደሚገነዘቡ ተንታኞች ያመለክታሉ። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። ዓለም አቀፉ ማህበረሰብ ሩሲያ በሀገራቸው ላይ ያካሄደችውን ወረራ ተቃውሞ እንዲያግዛቸው በኬንያ የዩክሬን አምባሳደር አንድሪ ፕራቬድኒክ ዛሬ ናይሮቢ ላይ ለጋዜጠኞች ማብራሪያ ሲሰጡ ጠይቀዋል። ዛሬ የአውሮፓ መጻኢ ዕጣና የዓለም ዕጣ አደጋ ላይ ናቸው። ዓለም አቀፉ ማኅበረሰብ በሩሲያ ላይ አውዳሚ ማዕቀቦችን ያለ አንዳች መዘግየት ተግባራዊ እንዲያደርግ ዩክሬን ዛሬ ጥሪ ታሰማለች። ይሁን እንጂ በሩሲያ ወረራ ላይ የአፍሪካ መንግስታት ያሉት ምንም ነገር የለም። በተባበሩት መንግስታት ድርጅት የኬንያ አምባሳደር ማርቲን ኪማኒ ብቻ የሩሲያ ኃይሎች ወደ ዩክሬን ከመዘልቃቸው ከሶስት ቀናት በፊት ባለፈው ሰኞ የወረራውን ሀሳብ አውግዘው ተናግረዋል። ኬንያ እንዲህ ዓይነቱን በኃይል ከመገፋፋት የሚመነጭ የገነነ ፍላጎት ትቃወማለች። ከሞቱ ኢምፓየሮች ፍንጥርጣሪዎች የምናደርገውን ማገገም ወደ አዳዲስ የበላይነት ስሜትና ጭቆና መልሶ በማይዘፍቀን ሁኔታ ማጠናቀቅ አለብን። ዩክሬን እና ሩሲያ በመካከላቸው ያለውን ውጥረት እንዲያረግቡ የደቡብ አፍሪካ ትናንት በተናጥል ባወጣችው መግለጫ አሳስባለች። ሩሲያ በዓለም አቀፍ ደረጃ ያላትን አቅም የአፍሪካ ሀገሮች ጠንቅቀው እንደሚያውቁ በደቡብ አፍሪካ የዓለም አቀፍ ጉዳዮች ኢንስቲትዩት የሩሲያ አፍሪካ ፕሮግራም ኃላፊ ስቲቨን ክሩስድ ይናገራሉ። African countries are also mindful of the, place that yeah, Russia, Africa, that the role Russia. that Russia plays Russia in international Russia international politics. It's a supporter without asking go about go. governance yeah. questions, yeah. without yeah. asking yeah. about yeah. the internal yeah. affairs yeah. of countries. Yeah. There was a big yeah. Russia-Africa yeah. summit in yeah. 2019 yeah. in Sochi, yeah. where 43 yeah. African yeah. leaders yeah. went. Yeah. Russia yeah. is yeah. definitely wooing yeah. the continent, yeah. and that yeah. may yeah. weigh yeah. on how critical countries are going to be. Now, you, Agaruchu, work as Bumunacho Matanlai, ተጽዕኖ ይኖረዋል። ሆኖም የአፍሪካ አገሮች ድንበሮችን በኀይል የመለዋወጥ ጉዳይ እምብዛም አይጥማቸውም። በአስራ ዘጠነኛው መቶ ክፍለ ዘመን መጨረሻ ላይ ሀገሮች ነፃ ሲወጡ የተተው ነው ከቅኝ ግዛት ድንበሮች ጋር ነበር። እነዚያ ድንበሮች የጎሳና የቋንቋ ቡድኖችን የለያዩ ቢሆንም ልናከብራቸው ወስነናል። ካለበለዚያ አጠቃላይ አደጋን መጥራት ነው የሚሆነው። ስለዚህ በሩሲያና በአፍሪካ ሀገሮች መካከል ያለው የፖለቲካ ፍቅር ምናልባት ዝም ሊያስብላቸው ቢችልም አፍሪካውያኑ በመርሆዎቻቸው ይጸናሉ። ከነዛ መርሆዎች መካከል ደግሞ የግዛት ጥብቅነትና ሉዓላዊነት አንዱ ነው። የኬንያው አምባሳደር በመንግስታቱ ድርጅት መድረክ ላይ የተናገሯቸው ቃላት አገሪቱ ከሞስኮብ ጋር ባላት ግንኙነት ላይ ጫና መፍጠራቸውን ነገር እንደሚጠራጠሩ የዓለም አቀፍ ግንኙነቶች ኤክስፐርቱ ኬትሲሶ ሳብላ አመልክተዋል። ሩሲያ ይህንን አባባል ከዩናይትድ ስቴትስ ወይም ከሌላ ከማንም እንደ ተነገሩ የተለመዱ ቃላት ሁሉ ቆጥራ ጣል ታደርገዋለች። ማድረግ የሚፈልጉትን ትክክል ነው ብለው የሚያምኑበትን በማድረግ ይቀጥላሉ። የኬንያ ሩሲያ ግንኙነቶችን ግን ይጎዳሉ ብዬ አላስብም። ሩሲያ በቅርብ ዓመታት ውስጥ ተጽዕኖዋን ቡርኪና ፋሶ፣ ማዕከላዊ አፍሪካ ሪፐብሊክ፣ ማሊና ሊቢያ ውስጥ አበርትታለች። አንዳንድ መንግስታት ደግሞ አማጺ ቡድኖችን ለመዋጋት የሩሲያ ቅጥረኛ ወታደሮችን ተጠቅመዋል። እነዚያ ቅጥረኞች በሲቪሎች ላይ የተስፋፉ ጥቃቶችን ይፈጽማሉ የሚሉ ክሶች ይሰሙባቸዋል። የሩሲያ መንግስት ግን ከቅጥረኞቹ ጋር ምንም ግንኙነት እንደሌለው ይናገራል። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ተከታዩም በዩክሬን ጉዳይ እዚያው ኬቭ ያቆየናል። በዩክሬን ምስራቃዊ የዶንባስ ግዛት ባለው ጦርነት ስጋት ሳቢያ ድፍን አንድ ትውልድ ዩክሬናውያን ለበረታ ስነ ልቦና ና ማህበራዊ ቀውስ ሊዳረጉ ይችላሉ ሲል የተባበሩት መንግስታት የህፃናት ድርጅት አስታውቋል። ቁጥሩ የበዛ የሩሲያ ጦር ሰራዊት እየጎረፈ ባለበትና ዛሬም አገሪቱን ዘልቆ ገብቷል በተባለበት አሳሳቢነቱ የደቀነው ሁኔታ ከዚህም ሊከፋ እንደሚችል ጠቅሳ የአሜሪካ ድምጿ ቬሮኒካ ባልድራስ ያጠናቀረችውን የዚህን ዘገባ ዝርዝር ጽዮን ግርማ እንዲህ ታቀርበዋለች። አናጎቪስት ኬቭ ከሚገኘው የመኖሪያ ቤቷ ሆና ዘመዶቿ በጦርነት ስጋት ተውጠው በሚኖሩባት ና የሩሲያው ፕሬዚዳንት ቭላዲሚር ፑቲን ራሷን የቻለ ግዛት አድርገው እውቅና በሰጧት በዩክሬኗ የሉሃንክስ ግዛት ያለውን ሁኔታ በቅርበት ትከታተላለች። የስድስት ዓመቷ የእህቴ ልጅ በከተማዋ ላይ እየወረደ ባለው የቦምብ ጥቃት የተነሳ ትምህርት ቤትና የዳንስ ልምምድ ታደርግ ወደነበረበት የታዳጊ ልጆች መማሪያ ስፍራ መሄድ አቁማለች። ባለቤቷና ሶስት ልጆቻቸው ከስምንት ዓመት በፊት ነው ሩሲያ ክሬሚያን በኃይል ከተቀረው የሩሲያ ምድር ጋር በተቀላቀለችና በምስራቃዊ ዩክሬን የመገጠል ሀሳብ ያነገቡ ቡድኖች ጦርነት እንዲከፍቱ ባነሳሳችበት ወቅት ግዛቲቱን ለቀው የተሰደዱት። የምንኖርበት ቤት እንኳን መከራየት አልቻልንም። ሶስት ልጆች እንዳሉን ሲያውቁ አላከራይም አሉን። እንደ ሀገር ውስጥ ተፈናቃይነታችን ቤት አልተሰጠንም። ልጆቻችንም ይሄንን ባዩ ጊዜ ስሜታችን መረበሹን መመልከታቸው አልቀረም። መሸሽ ላልቻሉ ቤተሰቦች ሁኔታው ያደረሰባቸው ጉዳት አሁንም እንደቀጠለ ነው። ተጨማሪ የሩሲያ ወታደሮች ወደ አካባቢው በግልጽ ዘልቀው መግባት በመጀመራቸው ሁኔታው አሁንም ይበልጥ በመባባስ ላይ ነው። ባለፈው ሳምንት የካቲት አስር 2014 ዓ ም በአንድ ምስራቃዊ የግዛቲቱ ክፍል የሚገኝ መዋለ ህጻን በመድፍ መመታቱን ተከትሎ ዩኒሴፍ ግጭቱ በዩክሬናውያን ህጻናት ላይ ከፍተኛ የስነ ልቦናና ማህበራዊ ጉዳት እያደረሰ ነው ብሏል። የአካባቢው የህጻናት መብት ተሟጋቾችም ጉዳቱ በብዙ መልኩ እየታየ መሆኑን ይናገራሉ። የሰብእናቸው አካል እየሆነ ነው። የጠብ መቆስቆስን የመሳሰሉ በታዳጊ ልጆች የሚታዩት የመግባባት ችግሮች የዚህ ምሳሌ ናቸው። በዩክሬን የሚገኘው ጦርነት በህጻናት ላይ ያደረሰውን ጫና የሚያሳየው ሙዚየም ባልደረባ የሆኑት ስኩባይትስካ ተከታዩም ብለዋል። የስነ ልቦና ችግሮች ብቻ አይደሉም ጭንቀት የሚያስከትላቸው ስር የሰደዱ በሽታዎች፣ የመሠረታዊ ፍላጎቶች እጥረት ያለመሟላት፣ የደህንነት ዋስትና ማጣት የሚያመጣቸውም አሉ። ፕሮፌሰር ኤልዛቤት ፌርስ በተባበሩት መንግስታት ድርጅት የተፈናቃዮች ስደተኞች ጉዳይ አማካሪ ናቸው። ሩሲያ ሙሉ ወረራ በምትፈጽምበት ወቅት ሊከሰት ይችላል ያሉት ሁኔታ ያሳደረባቸውን ስጋት ይናገራሉ። አሁን መጠነ ሰፊ ግጭት ከመቀስቀሱ በፊት ቁጥራቸው 400,000 የሚጠጋ ህጻናት ሰብዓዊ እርዳታ እንደሚያሻቸው ዩኒሴፍ ይገምታል። ከሁሉ ቀዳሚ የሚሆነው እርዳታ የክረምት ወቅት እንደመሆኑ ለተፈናቀሉት ሰዎች የመጠለያ አቅርቦት ማመቻቸት መሆን ይገባል። የህክምና አገልግሎት፣ ውሃ፣ ምግብና መጠለያ ማግኘትም አስቸኳይ ነው። አና ጎቬዘድ የእህቷ ልጅ አካባቢውን ለመልቀቅ ከተገደደች ሊገጥማት የሚችለው ፈተና በግልጽ ይታያታል። በትውልድ ቀየህ ከጓደኞችህ እና ከቤተሰብህ ጋር መኖር ስለለመድክ አሁን በቤትህ ውስጥ ተገድበህ እንድትቀመጥ ስትገደድ ህይወትህ በከፍተኛ ሁኔታ ይቀየራል። በህይወትህ ላይ አንዳች ጠባሳ ጥሎም ማለፉ አይቀሬ ነው። በአውሮፓውያኑ የቀን አቆጣጠር በሰኔ 2020 ዓ ም በዶንባስ በሩሲያ ጦር ሰራዊት ወረራ ወቅት በከባድ መሳሪያ ተኩስ በተቀበረ ፈንጅና ወድቆ ያገኙትን ቦምብ በመንካት 147 ህጻናት ህይወታቸውን ማጣታቸውን ዩክሬን ለተባበሩት መንግስታት ድርጅት አሳውቃለች። ጎቤዜድ ለእህቷ ልጅና ለሌሎች ስትል ጦርነቱ እንዲያበቃ ተስፋ ከማድረግ ውጭ ምንም ምርጫ እንደሌላት ትናገራለች። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ማሳሰቢያ አለን።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 በኢንስተግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ስርጭታችንን ነው። አሁን ሳይንስና ቴክኖሎጂ ከአንድ ዓመት ተኩል በፊት ነው ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም የመሠረተችው። ተቋሙ እንደ ፎርድ እንዲሁም ማካርተር ፋውንዴሽን የመሳሰሉ ግዙፍ ተቋማት የ3.7 ሚሊዮን ዶላር ድጋፍ የተደረገለት ሲሆን ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸውን የማህበረሰብ አባላት ዙሪያ በገለልተኝነት እንደሚሠራ ትምኒት ለአሜሪካ ድምፅ ተናግራለች። ስመኝሽ የቆየ በተለይ ጥቁር ሴቶች በሰው ሠራሽ ልህቀት ቴክኖሎጂ ውስጥ የተሻለ ቦታ እንዲኖራቸው ትምኒት እያደረገች ባለችው እንቅስቃሴ ዙሪያ አነጋግራት ለምሽቱ ሳይንስና ቴክኖሎጂ እንዲህ አቀናብረዋለች። ከጉግል በግዳጅ ልትወጪ ከተደረገ ከዓመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ሕዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምፅሽን ስታሰም ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር? ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂው ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምፅሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሐዊ ይሆናል የሚለው ብቻ ሳይሆን ከእነሱ ጋር የሚሰሩት ሰራተኞች ድምፃቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል። እርግጥ እንዳልሹው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ? አዎ፣ ድምፄን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምፄን የሚያሰማውት። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃይን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደ እኔ ሕዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ሕይወታቸውን ያበላሹታል። በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሐዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ? በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ይሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ። ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ፣ ተስፋ እንዲቆርጡ ያደርጋቸዋል። ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቼዋለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከምታስቢ በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጁ። ጥቁር ሴቶች ሲጀምር ብዙ አይደሉም ግን በከፍተኛ ቁጥርም ስራቸውን ይለቃሉ። የኮፋውንደር ኦፍ ብላክ ኤ አይ እንግዲህ በእርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልዕቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል። ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አሊያም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ነው ሲሉ ልክ ታንክን ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደ መጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች፣ ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎችና እነዚህን ገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት መቶና ዘጠና ሰዓት መስራት አለባቸው ብያላምንም ይሄ ሞኝነት ነው። ትርጉምም አይሰጥም። ብልህነትም አይደለም። ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም። ለሴቶችስ የተለየ ማበረታቻ ይደረግላቸዋል? በእውነቱ የተለየ ነገር አላደርግም ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ ስልሳና ሰባ ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም፣ ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው ስራቸው ሳይረበሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ ግን መግባት ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው፣ ብዙዎቹ ጥለው ይሄዳሉ። ያ ካልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ። እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየነው። በተለይ በአፍሪካ ያሉ ወጣት ሴቶች እና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ? እኔ የምላቸው በሙያ ውስጥ የሚያማርራቸውን ነገር እነሱ የፈጠሩት ሳይሆን ከስር መሠረቱ በእንቅፋት የታጠረ እውነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን፣ ሴቶች ራሳቸው የራሳቸውን የሕይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው ምክንያቱም ሁሉም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ። ትምኒት፣ በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን ኢፍትሃዊ አሰራሮችና አዲስ የመሰረትሽው ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል እድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። ስመኝሽና ና ትምኒትን አመስግኛ። አድማጮች ተከታዩን ዘገባ ባጭሩ ላስታውቅ፣ በተባበሩት መንግስታት ድርጅት የአካባቢ ፕሮግራም የወጣው ሪፖርት የአየር ንብረት ለውጥ በመጪዎቹ አስር ዓመታት የደን ቃጠሎን ያባብሳል ይላል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ ይዞ ቀርቧል። በተባበሩት መንግስታት ድርጅት የአካባቢ ፕሮግራምና በኖርዌይ የአካባቢ ጥበቃ ቡድን አጌድ አረንዳል ረቡ ዕለት የወጣው ሪፖርት የአየር ንብረት ለውጥና የሰዎችን የመሬት አጠቃቀም ብዙ ጊዜ የደን ቃጠሎን እንዲባባስ እንደሚያደርግና በ50 እጥፍ እንደሚያሳድገው አስታውቋል። ሪፖርቱ የተለቀቀው በሚቀጥለው ሳምንት ኬንያ ናይሮቢ ላይ ከሚደረገው የተባበሩት መንግስታት የአካባቢ ጥበቃ ምክር ቤት አምስተኛው ጉባኤ በፊት ነው። በኮመንዌልዝ ሳይንቲፊክ ኤንድ ኢንዱስትሪያል ሪሰርች ወይም ሲስሮ በተባለው የምርምር ተቋም የቁጥቋጦ እሳት ተመራማሪ አንድሩ ሱሌቫን እንዲህ ይላሉ። ብዙዎቹ አካባቢዎች በተወሰነ የዓመት ክፍል ለደን ቃጥለው የሚያጋልጥ የአየር ጠባይ ይገጥማቸዋል። ሊቆጣጠሩት የማይችሉትና አውዳሚው የእሳት ሰደድ በብዙ አገሮች የጊዜ ሰሌዳ ውስጥ ሰፍሮ የሚጠበቅ ነገር እየሆነ ነው። የደንቃጠሎ በሰዎችና በአካባቢ ላይ የሚያደርሰው አደጋ በአየር ንብረት ለውጥ ብቻ ሳይወሰን በተለያዩ ምክንያቶች እየተቀያየረ ነው። ከዚህ ውስጥ የመሬት አጠቃቀምና የህዝብ ብዛትና አሰፋፈር ለውጥ አንደኛው ነው። ጥናቶች እንደሚያሳዩት የደን ቃጠሎ በአንዳንድ አካባቢዎች ተዘውትሮ የሚመጣ ሲሆን በእሳት ተነክቶ በማያውቅ አካባቢ አደጋው እጅግ የከፋ ይሆናል። በቅርቡ ዘላሴንት የተባለው የሕክምና መጽሔት በ43 አገሮች ውስጥ ከ30ሺህ በላይ ሰዎች የሞቱት ከደን ቃጠሎ ጋር ተያይዞ በተፈጠረው ጭስ ተጋልጠው መሆኑን አስታውቋል። በመላው ዓለም የሚገኙ 50 ተመራማሪዎች የእሳት ቃጠሎ የአየር ንብረት ለውጥ፣ ድርቅ፣ ከፍተኛ የአየር ሙቀት፣ ዝቅተኛ ወበቅ፣ መብረቅና ጠንካራ ንፋስ ባለበት ቦታ ሁሉ እጅግ የከፋ ጉዳት እንደሚያስከትሉ አመልክተዋል። በኬፕታውን ዩኒቨርሲቲ የእጽዋት ጥበቃ ተመራማሪ የሆኑት ግሊንስ ሃምፍሬይ የእሳት ቃጠሎ ድህነትን ማጥፋት፣ ጤናን ማሻሻል፣ የምጣኔ ሀብት እድገት ማምጣት የመሳሰሉትን የተባበሩት መንግስታትን የልማት ግቦች እንደሚጎዳ ይናገራሉ። ክብራትና፣ ክቡራን አድማጮቻችን፣ ለዕለት አርብ ምሽት ያዘጋጀ ነውም በዚህ ሁሉ ነው። በነገው ምሽት ሶስት ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትኩ። ሰላም ደናደሩ።